ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 21 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራን እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ቆንጅ ይታየና፣ እኔም ሰሎሞን አባትንን። ለምሽቱ ያሉንን መሰናዶዎች ባጭሩ እናስተዋውቃችሁ። ሀገራዊ ምርጫ ዲሞክራሲያዊ ነፃና ሰላማዊ አድርጎ ለማካሄድ በየደረጃው የሚገኘው አመራር በሥነ ምግባር ሕጉና በምርጫ ሕጎች አጠቃላይ በዲሞክራሲያዊ ስርዓት እንቅስቃሴው ግልጽነት ይዞ የተሳካ ለማድረግ የአሰልጣኞች ስልጠና ነው እየተሰጠ ያለው። የኢህአዴግ የህዝብ ግንኙነት ኃላፊ አቶ ደስታ ተስፋውን ድምፅ ነው የሰማ ነው። ከመጪው ምርጫ በተያያዘ ገዢው ፓርቲ እየሰጠ ስላለው ስልጠና ከተናገሩት የወሰድነው ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ከሳውዲ ተመላሽ ኢትዮጵያውያን ምን ሁኔታ ላይ ናቸው? ዘገባለን በሁለተኛው አጋማሽ ጤና እና ንግድና ምጣኔ ሀብት ተሰናድተዋል። እንደዚሁም ከምሽቱ ዋና ዋና ዜናዎች መካከል የኢንዶኔዥያ ባለሥልጣናት ባህር ውስጥ የወደቀውን ኤር ኤዥያ የመንገደኞች አይሮፕላን ስብርባሪ አግኝተው አስከሬኖችን እያወጡ ናቸው፣ ሶማሊያ ውስጥ የዩናይትድ ስቴትስ ጦር የአልሻባብን የስለላ ኃላፊ ገደለ የሚሉ ዜናዎችን ይዘናል። ንጉሱ ታምሬ ፕሮግራማችንን ይመራል። ቴክኒሽያናችን ከርትስ ባይንም ነው። መልካም ምሽት አብራችሁን ቆዩ። አሁን የዓለም ዜና እናቀርባለን። የኢንዶኔዥያ ባለሥልጣናት ከትናንት በስቲያ እሁድ ማለዳ በተበላሸ አየር ምክንያት በደረሰበት አደቃ ከወደቀው ኤርኤዥያ የመንገደኞች አይሮፕላን ስብርባሪ አቅራቢያ አስከሬኖችን ከባህር ላይ እያወጡ መሆናቸው ተገለጸ። የሀገሩ ቴሌቪዥን ሄሊኮፕተሮች ከቦርኔዮ ደሴት 160 ኪሎ ሜትር ርቀት ላይ ከጃቫ ባህር ውስጥ አስከሬኖችን ሲያወጡ አሳይተዋል። እስካሁን ከተሳፋሪዎችም ሆነ ከበረራ ቡድኑ አባላት በሕይወት የተገኘ የለም። Untuk seluruh keluarga penumpang dan awak pesawat. ሱራባያ አይሮፕላን ጣቢያ ላይ የተገኙት የኢንዶኔዥያ ፕሬዚደንት ጆኮ ዊዶዶ ወዳጅ ዘመዶቻቸው ለሞቱባቸው መንገደኞችና የበረራ ቡድኑ አባላት ቤተሰቦች ሁሉ የተሰማቸውን ጥልቅ ሐዘን ገልጸው አስከሬኖቹን በሙሉ ከባህር ውስጥ አውጥቶ ለማጠናቀቅ በተቻለ ፍጥነት እንደሚሰሩ አስታውቀዋል። የኢንዶኔዥያ ፍለጋና ከአደጋ አውጪ ኤጀንሲ ኃላፊ እንዳሉት ዛሬ ይህ ዘገባ እስከተጠናቀረ ድረስ ሦስት አስከሬኖችን ከውሃው ውስጥ አውጥተዋል። ከአየር ላይ አሰሳ እያካሄዱ ያሉ ፈላጊዎች የአውሮፕላኑ ቀሪ አካል ሊሆን ይችላል የተባለ ጥላ መሰል አካል ውሃ ውስጥ ማየታቸውን ገልጸዋል። በቦሬኖ እና በሱማትራ ደሴቶች መካከል በተካሄደው ፍለጋ ውስጥ ዩናይትድ ስቴትስ እና ቻይናን ጨምሮ የበርካታ ሀገሮች መርከቦችና ባለሙያዎች የተሳተፉ ሲሆን፣ ግዙፏ የአሜሪካ የጦር መርከብ ዩኤስኤስ ሲምፕሰን ዛሬ ስትደርስ ፍለጋውን እንደምታጠናክርና እንደምታሰፋው ታምኗል። ቢያንስ 30 መርከቦች 15 አይሮፕላኖች ሰባት ሄሊኮፕተሮችና እጅግ በርካታ ቁጥር ያላቸው ፈጣን ጀልባዎች በአሰሳው ላይ ተሰማርተው ቆይተዋል ስብርባሪው በተገኘው ኤር ኤዥያ አይሮፕላን ላይ ተሳፍረው የነበሩት 149 ኢንዶኔዥያውያን ሶስት ደቡብ ኮሪያውያን እንዲሁም አንድ እንግሊዛዊ አንድ ማሌዥያዊና አንድ የሲንጋፖር ዜጋ እንደነበሩ ታውቋል ይህ ባለመንታ ሞተር አይሮፕላን ከመከታተያ በራዳር ከመሰወሩ በፊት የቴክኒክ ችግር ስለመኖሩ የሚጠቁም ጥሪ ባያደርግም በመስመራቸው ላይ በነበረው ደመናና ብልሹ የአየር ሁኔታ ምክንያት ከፍ ብለው መብረር እንዲፈቀድላቸው አብራሪዎቹ ጠይቀው እንደነበር ተገልጿል። ይሁን እንጂ ሌሎች አይሮፕላኖች በተጠየቀው ከፍታ ላይ ይበሩ ስለነበር ከነበሩበት ከፍ እንዲሉ ባይፈቀድላቸውም፣ አቅጣጫ ቀይረው ደመናውን እንዲዞሩ ፈቃድ ተሰጥቷቸው እንደነበር የኢንዶኔዥያ ባለስልጣናት ገልጸዋል። ዋና መስሪያ ቤቱን ማሌዥያ ያደረገው ኤርኤዥያ አባል በሆነው ኢንዶኔዥያዊ ድርጅት የሚተዳደረው አየር መንገድ በአነስተኛ ዋጋው የሚታወቅና እስካሁን አንዳችም እክል ያልነበረበት ኩባንያ እንደነበረ ተገልጿል ዩናይትድ ስቴትስ የዩናይትድ ስቴትስ ጦር ሶማሊያ ውስጥ ባደረሰው በደረሰው የአየር ድብደባ ሳኮ በሚባል አካባቢ የአልሸባብን የስለላ ኃላፊ አብዲሻ ኩር ታህሊልን መግደሉን የሶማሊያ መንግስት አስታወቀ። የሶማሊያ ብሔራዊ የስለላና የደህንነት ኤጀንሲ ዛሬ ባወጣው መግለጫ ትናንት በተጣለው ጥቃት ከአብዲሻኩር በተጨማሪ ሌሎችም ሁለት ሰዎች መገደላቸውን አመልክቷል። ይጓዝበት የነበረችው ይጓዝባት የነበረችው መኪና በአየር ድብደባው በወደመችበት ወቅት አብዲሻኩር ከሳኮ ወደ ጃዋሪ ቀበሌ እየሄደ እንደነበርም መግለጫው ጠቁሟል። በሲቪሎች ላይ ምንም ጉዳት እንዳልደረሰ የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ቃል አቀባይ ጠቁሟል። የዩናይትድ ስቴትስ ጦር ባለፈው መስከረም ባደረሰው ጥቃት የቡድኑ ዋና መሪ የነበረውን አህመድ አብዲ ጎዳኔን እንደገደለው ይታወሳል። ምዕራብ አፍሪካዊቱ ጋምቢያ ዋና ከተማ ባንጁል ውስጥ በቤተ መንግስቱ አካባቢ ተኩስ መስማታቸውን የከተማይቱ ነዋሪዎችና ዲፕሎማቶች አስታውቀዋል። ማለዳ ላይ ተኩሱን የጀመሩት የታጠቁ አደጋ ጣዮች ሲሆኑ ወደ ቀትራ አካባቢ ግን ሁኔታው ተመልሶ መረጋጋቱ ታውቋል። ተኩሱ በተካሄደበት ጊዜ ፕሬዝደንቱ ያህያ ጃሜ በሀገር ውስጥ ያልነበሩ ሲሆን፣ የፕሬዝደንቱ ጠባቂ ወታደሮች በውጊያው ውስጥ መሳተፋቸው ተገልጿል። ስማቸውን ያልጠቀሳቸውን ወታደራዊ መኮንኖች የጠቀሰው የ ፈረንሳይ የዜና ወኪል በተኩስ ልውውጡ ውስጥ ሶስት አደጋ ጣይ ነበሩ የተባሉ ተጠርጣሪዎች መገደላቸውንና አንድ ሌላ ደግሞ መያዙን ዘግቧል። መንግስት ዘግየት ብሎ ባወጣው አጭር መግለጫ የመንግስት ግልበጣ ሙከራ እንዳልነበር አስታውቋል። ዛሬ ለበለጠው ጊዜ መደበኛ የራዲዮና የቴሌቪዥን ስርጭቶች መቋረጣቸውና ጣቢያዎቹ ሲያስተላልፉ የነበረው የሀገሩን ባህላዊ ሙዚቃና ዘፈኖች ብቻ እንደነበር ታውቋል። ወታደሮች ማንኛውንም ከዋና ከተማይቱና ወደ ዋና ከተማይቱ የሚደረግ እንቅስቃሴ የገደቡ ሲሆን ከቤታቸውን እንደማይወጡና ወደ ስራም እንደማይሄዱ አንዳንድ ከቪኦኤ ጋር በስልክ የተነጋገሩ ነዋሪዎች ገልጸዋል። ጋምቢያ ምዕራብ አፍሪካ አትላንቲክ ውቅያኖስ በር ላይ የምትገኝና ዙሪያዋን በሴኔጎል የተከበበች ሀገር ስትሆን ስልጣን በመፈንቅለ መንግስት ተቆጣጥረው ላለፉት ሀያ ዓመታት ሀገሪቱን እየመሩ ያሉት ፕሬዚደንት ያህያ ጃሜህ በሰብአዊ መብቶች ረገጣ ሲወቀሱ ይሰማል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጣሊያንና በግሪክ መካከል በሚገኘው አዮናያን ባህር ውስጥ በመቶዎች የሚቆጠሩ ፍልሰተኞችን ያሳፈረች የጭነት መርከብ የድረሱልን ጥሪ ማስተላለፏን የግሪክ የአደጋ ጊዜ ባለስልጣናት አስታወቁ። በሞልዶቫ ባንዲራ የምትንቀሳቀሰው ብሉ ስካይ ኤም የሚል መጠሪያ ያላት መርከብ ዛሬ የተነሳችው ኮርፉ ከሚባለው ወደብ ሲሆን ጥሪውን ያስተላለፈው ከተሳፋሪዎቹ አንዱ እንደሆነ ተገልጿል። ሰሞኑንም እዚያው አካባቢ ኤድሪያን ባህር ውስጥ በ አንዲት መርከብ ላይ ቃጠሎ ተነስቶ በውስጧ ተሳፍረው የነበሩ ከ አራት መቶ በላይ መንገደኞችን ለማውጣት ብዙ ጥረት መደረጉና ማትረፍ መቻሉ ይታወቃል። በዚያ የቃጠሎ አደጋ ምክንያት የሞተው ሰው ቁጥር እስካሁን አስር መድረሱን የተለያዩ ምንጮች እየተቋቋሙ ናቸው። ስለ ዛሬይቱ የጭነት መርከብ የድረሱልን ጥሪና የተፈጠረው ሁኔታ ዝርዝር መረጃ ለጊዜው አልደረሰንም። ምዕራብ አፍሪካ ውስጥ ተስፋፍቶ የሚገኘው የኢቦላ ቫይረስ ምንጭ አንዲት የአይጥ መሰል ጅራት ያላት የሌሊት ወፍ ዝርያ ናት ብለው እንደሚያምኑ ተመራማሪዎች አስታወቁ። ምንም እንኳ ፍራፍሬ የምትበላ የሌሊት ወፍ ስጋ መብላት ቫይረሱን ሊያስተላልፍ እንደሚችል አጥኚዎቹ ቢያምኑም በርሊን የሚገኘው የሮበርት ኮልች ኢንስቲትዩት ተመራማሪዎች የአሁን ወረርሽኝ የተጫረበትን በኢቦላ የሞተውን የመጀመሪያውን የሁለት ዓመት ሕፃን የመኖሪያ አካባቢ ጊኒ ድረስ ሄደው ካጠኑ በኋላ ግን ቫይረሱ ወደ ሕፃኑ የተላለፈው በባላገሩ ልጆች እየያዙ ከሚጫወቱባት ነፍሳትን እያያዘች ከምትመገብ ባለጅራት የሌሊት ወፍ ሊሆን እንደሚችል በማመን ደምድመዋል። ይህ የአሁኑ ግኝታቸው ስፋት ያለውን የኢቦላ ቫይረስ መኖሪያና መቀፍቀፊያዎች ለማግኘት እድል እንደሚሰጥ ተመራማሪዎቹ ተናግረዋል። የዛሬ ስድስት ዓመት የሕንዷ ሙምባይ ከተማ ላይ የተፈጸመውን የትጥቅ ጥቃት አቀናብሯል የሚባለውን ዛኪ ኢር ላክቪን የፓኪስታን ፖሊስ ዛሬ ይዞ አስሮታል። ፖሊስ ላክቪን በቁጥጥር ስር ለማዋል ከፍርድ ቤት ማዘዣ እንዳወጣ የያዘው ሲሆን አንድ መቶ ስልሳ ስድስት ሰው በተገደለበት የሙምባዩ ጥቃት ጉዳያቸው በፍርድ ቤት ከተያያዘ ሰባት ሰዎች አንዱ መሆኑን የእስላማባድ ፖሊስ አመልክቷል ላክቪ ዛሬ ፍርድ ቤት የቀረበ ሲሆን በጥበቃ ስር እንዲቆይና ፖሊስ ምርመራውን እንዲያጠናቅቅ ዳኛው አዘዋል በመጨረሻም ማያንማር ለሕዳጣኑ ሮሂንግያ ሙስሊሞች ዜግነት እንድትሰጥና የእኩልነት መብታቸውንም እንድታከብር የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ የቀረበለትን የውሳኔ ሐሳብ በሙሉ ድምፅ አጽድቋል። የማያንማር መንግሥት በሮሂንጊያዎቹ ላይ ያካሄደ ያለው አያያዝ በእጅጉ የሚያሳስበው መሆኑን ይኸው የትናንት የጠቅላላ ጉባኤው መግለጫ ውሳኔ መግለጫ ይናገራል አንድ መቶ አርባ ሺህ የሚሆኑ ሮሄንግያ ጎሳ አባላት እጅግ በተጎሳቆለ ሁኔታ በራኪኒ ግዛት በሚገኙ መጠለያ ሰፈሮች ውስጥ እንዲኖሩ የተገደዱ ሲሆን ባለፉት ሁለት ዓመታት ውስጥ በተካሄዱ የሃይማኖት ግጭቶች ወደ 280 የሚሆኑ ሰዎች ከመካከላቸው መገደላቸው ታውቋል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና በ12140 ኪሎ ሄርትስ በ31 ሜትር ባንድ በ9465 እና በ9755 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታኅሣሥ 21 ምሽት ፕሮግራማችን ነው። ነርስ ወደ 71 የጤና መኮንን ደግሞ ወደ ሃምሳ ሰባት ነው። ሐኪም የምትለው ወይም በሕክምና ሙያ ላይ ያሉ ደግሞ 16 ናቸው። ፋርማሲስት ወደ 7 ነው። ፊልድ ኢፒዲሞሎጂስቶች ወደ 30 ይደርሳሉ። ከዚያ ሌሎቹ የኮሚኒኬሽን ባለሙያ፣ ዳታ ማናጀር፣ የኤመርጀንሲ አምቡላንስ ነርስ የሚባለው አሉ። እነሱ ሳይካትሪስት ዘጠኝ የተለያዩ የሙያ የጤና ሙያ አገልግሎት ላይ የተለጠኑ ሙያተኞች ናቸው ይሄ የኢትዮጵያን ጸረ ኢቦላ ምላሽ የሚያስተባብረው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር አቶ አቤል የሻነህ ናቸው። በቅርቡ ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በሁለተኛው አጋማሽ ይቀርባሉ። ንግድና ምጣኔ ሀብትን ተሰናድቷል። በመቀጠል ኢህአዴግ ከመጪው ምርጫ በተያያዘ የአሰልጣኞች ስልጠና ለከፍተኛ አመራሮቹ እየሰጠ ነው በአብይ ርዕስ ይዘነዋል። ከሳዑዲ አረቢያ ባለፈው የአውሮፓውያን ዓመት የተመለሱ ኢትዮጵያውያን ምን ሁኔታ ላይ ናቸው? በአፍሪካ የሚወለዱ ሕፃናት ቁጥር በእጅጉ እንደሚገዝፍ ዩኒሴፍ ያወጣውን ትንበያም እንመለከታለን። አብራቸውን ቆዩ። በኢትዮጵያ ገዢው ፓርቲ ኢህአደግ በመጪው ግንቦት የሚካሄደውን ምርጫ ነጻና ሰላማዊ ከማድረግ ጋር በተያያዘ የአሰልጣኞች ስልጠና ለከፍተኛ አመራሮቹ እየሰጠ መሆኑ ተነግሯል። የፓርቲው የአመራር አባላት የምርጫ ስነ ምግባር ደንቡ ላይ ግንዛቤ እንዲኖራቸውና በተጠያቂነት መንፈስ እንዲንቀሳቀሱ የማዘጋጀት ስራ እየተሰራ ነው ብለዋል በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሱ ቃል አቀባይ። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። ከአምስት ወራት ያነሰ ጊዜ ለቀረው የኢትዮጵያ አጠቃላይ ምርጫ ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ዝግጅት እያደረገ መሆኑን በተለያዩ አጋጣሚዎች ገልጿል። በአዳማ ከተማ የተጀመረው ስልጠናም የዚህ ዝግጅት አካል ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሱት የኢህአዴግ የህዝብ ግንኙነት ኃላፊ አቶ ደስታ ተስፋው ስልጠናው የፓርቲውን አመራሮች ለምርጫው በማዘጋጀት ላይ ያተኮረ መሆኑን አስረድተዋል ዲሞክራሲያዊ ነጻና ሰላማዊ አድርጎ ለማካሄድ በየደረጃው የሚገኘው አመራር በስነምግባር ህጉና በምርጫ ህጎች አጠቃላይ በዲሞክራሲያዊ ስርዓት እንቅስቃሴው ግልጽነት ይዞ የተሳካ ለማድረግ የአሰልጣኞች ስልጠና ነው እየተሰጠ ያለው። በሁለት ሺ ሁለቱ አገር አቀፍ ምርጫ ወቅት በተረቀቀውና በኋላም በፓርላማው ጸድቆ አዋጅ በሆነው የፖለቲካ ፓርቲዎች የምርጫ ስነ ምግባር ደንብ ላይ ግንዛቤ መፍጠር ከስልጠናው ተልእኮዎች አንዱ መሆኑ በዘገባው ተመልክቷል። ለተቃዋሚ የፖለቲካ ፓርቲዎች ምቹ ሁኔታን በመፍጠር ላይ ጭምር እንደሚያተኩርም ተጠቅሷል። በ2002 የተካሄደው ምርጫ ነጻና ዲሞክራሲያዊ አልነበረም የሚ የሚሉት ተቃዋሚ ፓርቲዎች ያ ሁኔታ እንዳይደገም እየጠየቁ ይገኛሉ። አንዳንዶቹም ከገዢው ፓርቲ ጋር ቀጥተኛ ድርድር እንዲደረግ ጥሪ አቅርበዋል። የ2002ቱን ጨምሮ የተቃዋሚ ፓርቲዎች የምርጫ ግምገማ የተሳሳተ መሆኑን የሚያምነው ኢህአዴግ ይሄኛውም ነፃና ዲሞክራሲያዊ እንደሚሆን ይናገራል። የስልጠናውን ዓላማ ያብራሩት የህዝብ ግንኙነት ኃላፊው አቶ ደስታ ተስፋውም የገዢው ፓርቲ አመራሮች በተጠያቂነት መንፈስ እንዲንቀሳቀሱ የማዘጋጀት ሥራ እየተሰራ መሆኑን አስታውቀዋል። ኢህአዴግ ገዢ ፓርቲ በመሆኑ በምርጫው ሁለት መሰረታዊ ኃላፊነቶች ያሉበት አንደኛው ኃላፊነት ከምርጫው ጋር በተያያዘ ምርጫው ነጻ፣ ፍታዊ፣ ዲሞክራሲያዊ፣ ሰላማዊ እንዲሆን ለሁሉም ተወዳዳሪዎች ምቹ ሁኔታ በመፍጠር የመስራት ጉዳይ ነው። አንደኛው ጉዳይ ማለት ነው። እንደ መንግስትነቱ ሁለተኛው ፓርቲ ስለሆነ እንደ ሌሎቹ ፓርቲዎች ይወዳደራል። ሲወዳደር የሌሎቹንም ፓርቲዎች የመወዳደር መብት አክብሮ በስነ ምግባር በየደረጃ የሚገኘው አመራር የፖለቲካ ፓርቲዎች በጋራ ያጸደቁት የስነ ምግባር ደንብ አለ። በዚህ የስነ ምግባር ደንብ ሁሉም አመራር ግልጸኝነት ኑሮት በተጠያቂነት መንፈስ እንዲሰራ የማዘጋጀት ጉዳይ ነው እየተሰራ ያለው። እናም ይህ ስልጠና ለኢህአዴግ ብቻ ሳይሆን ለተቃዋሚ ፓርቲዎችም ወሳኝ ነው ብለዋል አቶ ደስታ። ወደ ታች ወርዶ ለሁሉም የሚሰጥበት ሁኔታ እንደሚፈጠርም ጠቅሰዋል። በመጪው ግንቦት የሚካሄደው የኢትዮጵያ አጠቃላይ ምርጫ ክንውኖች በምርጫ ቦርድ በወጣው የጊዜ ሰሌዳ መሰረት እንደቀጠሉ ናቸው። ሰሞኑንም ፓርቲዎችን ወክለው በምርጫ የሚወዳደሩ እጩዎች ምዝገባ ተጀምረዋል። ይህ ክንውን ደግሞ የትኞቹ ፓርቲዎች በምርጫው ለመወዳደር እንደወሰኑ ለማወቅ የሚያስችል ነው። አንዳንድ ተቃዋሚ ፓርቲዎች በምርጫው መሳተፍን በተመለከተ ገና ቁርጥ ያለ ውሳኔ ላይ እንዳልደረሱ ሲገልጹ ቆይተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰዓት መጽሔት ነው። ከአሜሪካ ድምፅ እያደመጣችሁ ያላችሁት የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። በአንድ ወይም በሌላ መንገድ ፍልሰት የማይነካው ሀገር በዓለማችን እንደሌለ ለመገመት አያዳግትም። ጥናቶችም ይህንኑ ነው የሚያረጋግጡት። ባለፈው ዓመት ሳውዲ አረቢያ በነበሩ አያሌ ኢትዮጵያውያን ስደተኞች ላይ የደረሰው ችግር ደግሞ የተለየ ነበር። ከ170 ሺህ የማያንሱ ስደተኞች በግዴታ በማስገደድ ተመልሰዋል። ተመላሾቹ ዛሬ የት ናቸው? ጥያቄው አንድ ይሁን እንጂ መልሱ ከአንድ በላይ ነው። ዘጋቢያችን መለስካቸው አማሃ የሚመለከታቸውን ሰዎች አነጋግሮ ሲያበቃ የላከው ዘገባ ዝርዝሩን ይዟል። ከጥቂት ሳምንታት በፊት በክርስቲያን በጎ አድራጎት ልማት ድርጅት አስተባባሪነት ከሳዑዲ ተመላሽ ኢትዮጵያውያንን በተመለከተ ተካሂዶ የነበረውን አውደ ጥናት አጭር ዘገባ አቅርበናል። በዚህ አውደ ጥናት ጽሑፍ ካቀረቡት መካከል ከዓለም አቀፉ የሥራ ድርጅት አይኤልኦ የኢትዮጵያና የሶማሊያ ጽሕፈት ቤት የተወከሉት አይዳ አወል እንዳሉት ዛሬ የዓለማችን ሕዝብ 3.1 በመቶ የሚሆነው ወይንም ወደ 232 ሚሊዮን ሕዝብ ስደተኛ ነው። ይህ ቁጥር ከ25 ዓመታት በፊት ከነበረው የስደተኞች ቁጥር ጋር ሲነጻጸር ደግሞ የዛሬው በጥፍ ይበልጣል። የስደተኛው ቁጥር በየጊዜው እንደሚጨምርም ይጠበቃል፣ ያውም በማያቋርጥ መልኩ። ታዲያ የዓለም ስደተኞች ጉዳይ ወይንም ችግር የማይነካው አገር የለም። አንድም የስደተኞች መነሻ በመሆን አንድም መተላለፊያ በመሆን አንድም መድረሻ ወይንም መጠጊያ በመሆን የዓለም አገሮች ሁሉ የችግሩ ተካፋዮች ሆነዋል። የዛሬ ዓመት በወርሃ ታሕሳስ መግቢያ ሰሞን ከአንድ መቶ ሰባ ሺህ የማያንሱ በሳዑዲ አረቢያ የንጉሡ ግዛት ይኖሩ የነበሩ ኢትዮጵያውያን ስደተኞች አለፈቃዳቸው ተገደው ወደ አገራቸው እንዲመለሱ ተደርገዋል። እነዚህ ከስደት የተመለሱ ዜጎች ዛሬ እንዴት ያለ ሕይወት እየኖሩ ይሆን? የትስ ናቸው? በአጠቃላይ የተመላሾቹ ሕይወት ቀላል እንደማይሆን አይዳ አወል ከነ ምክንያቶቹ ይዘረዝራሉ። Economic reintegration is especially difficult for the forcibly returned migrants as they do not have the necessary financial means. As well ተመላሾቹን እንደገና ከማህበረሰባቸው ጋር ለማዋሃድ በፍላጎታቸው ላይ የተመሠረተ ኢኮኖሚያዊ ማኅበራዊና፣ የማህበረሰብ ልቦናዊ ድጋፍ ያስፈልጋቸዋል። የአውደ ጥናቱን አስተባባሪ የክርስቲያን በጎ አድራጎትና ልማት ድርጅት ልዩ አማካሪና የስትራቴጂክ ቡድን መሪ አቶ ክፍለ ማርያም ገብረወልድን በተመላሾቹ ችግርና ሕይወት ዙሪያ የተደረጉ ጥናቶች ይኖሩ እንደሆነ ጠይቄያቸው ነበረ። አቶ ክፍለ ማርያም እንዳሉት ጥልቅና ዝርዝር ጥናቶች መደረጋቸውን እንደማያውቁ ግን መለስተኛና ዳሳሽ ጥናቶች እንዳሉ ይናገራሉ። ስለሆነም በዚህ ረገድም ሆነ በሌላም አኳያ ገና ብዙ ሥራ እንዳለ ያስገነዝባሉ። ይሁንና እነዚህ አሉ የሚባሉ ጥናቶችም እንደሚያሳዩት ተመላሽ ስደተኞችን በሦስት ዋና ዋና ክፍሎች ይለዩዋቸዋል። ከተመላሾቹ ግማሾቹ እንደገና ወደ ስደት ተመልሰዋል። ሀቁን እንነጋገር፣ ግን ከፊሉ ተመላሾች ተመልሰው ሄደዋል። ያ ማለት የሉ ተመላሾች አይደሉም፣ ሄደዋል፣ እንደገና ተጉዘዋል ማለት ነው። ሁለተኛው ቡድን ደግሞ እዚሁ በራሱ እየተፍጨረጨረ ለመኖር ለመስራት፣ በሽያጭ በገበያ፣ በሌላም ህይወት ውስጥ እየተንቀሳቀሰ ነው። ሶስተኛው ደግሞ ምናልባት ቡድን ስልጠና፣ ትምህርት ይህን የመሳሰለ ማለት አካሄዱንና እስካሁን የነበረውን የኑሮን ሁኔታ ለመቀየር የሚያስፈልጎቹን ክህሎቶች እየሰበሰበ ነው። በአውደ ጥናቱ ከተሳተፉት መካከል ከስደት ተመልሰው በሀገራቸው ራሳቸውን ችለው ለመኖር የሚታገሉ ወጣት ሴቶችም ነበሩ። ከእነዚህ አንዷ ሙሉ ማዘንጊያ ትባላለች። ወደ አገሯ እንደተመለሰች መንግሥት ድጋፍ እንደሰጣት ሥራ ለመጀመርም የገንዘብ ብድር እንዳቀረበላትና ከሌሎች ተመላሽ ጓደኞቿ ጋር ሆናም የምግብና የካፌ ንግድ እንደጀመረች ትናገራለች። ስለ ጀመረችው ኑሮም የምትለው አላት። ከጃፍ ወዳፍ ነው። ከጆዳፍ ከጆዳፍ ማለት ይገባህን እንግዲህ የቤት ክራ ያለ ኑሮ አለ፣ ቤተሰብ ማስተዳደር አለ። ያችን እንግዲህ ጥቃቅና አነስተኛ ሽጠህ ማን እንደምታስተዳደር ታውቀዋለህ። ማንንም አታስተዳድርም፣ ራስክን እንኳን አትንትናትልም። ይህምን ለትራንስፖርት አይሆነንም። አሁን እኛ ምንድን ነው ግዴታ ይችን የመንግስት እዳ መክፈል ያለብን ብለን ነው። የሚገርምህ ነገር ሻይ ጠጥተን ሻይና ዳቦ በልተህ የምንውልበት ቀን አለ። ገቢያ ከለለው ማለት ነው። ገቢያ ከለል። ያንን ነገር ብናጠፈው ኮስት ይነካብናል እንላለን። በጣም እየተጨናነቅ ነው። ደረቅ እንጀራ እንሸጣለን። ከናንተ ጋር መጥተው እንደገና የተመለሱ ሁሉ ብዙ አሉ። እኔ አሁን ራሱ የገዛ ጓደኛ አሁን ሂደዋል ሂደዋል። አብራኝ መጣችሁ ከችግር አንጻር ነው። እዛ ሂጄ ልሙት ነው ሰው። አሁን አሁን የምበላው የምለብሰው ካጣሁኝ ራሴን ከማጠፋው፣ ደግሞ በመንገዱ በሄድ ሂጄ የሆነ ነገር ወይም ለወጣለሁ ወይም ሞታለሁ። ያ ከሁለቱ አንዱን መርጦ ነው የሚሄደው ጌጤ ማዜም ሌሏ ከሳውዲ ተመላሽ ናት። መንግሥት የሙያ ትምህርት በመስጠቱም ሆነ ብድር በመስጠት ያደረገው ከፍ ያለ እርዳታ እንደጠቀማት ትናገራለች። ይሁንና ዛሬም ብዙ ችግሮች እንዳሉባት አስሸሽግም ተመልሳ ወደ ስደት መሄዱን ላለመምረጥ የወሰነችም ትመስላለች። አሁን እየሰራሁኝ ነው፣ ግን የንግድ ትስስር የለም። አንዳንድ ብዙ ችግሮች አሉ ግን የምመለሱን ተን የለኝም። አገሬ ላይ ሰርቼ እለወጣለሁ ብያለሁኝ። እንደገና ደግሞ በበቂ ሁኔታ ደግሞ ከወር በፊት ራሲድ በሚል ድርጅት ጥሩ የሆነ ትምህርት ተሰጥቶናል። ያ ትምህርት ደግሞ ጥሩ ቦታ ላይ ያደርሰናል ብዬ አስባለሁኝ። በቂ የሆነ ነገር ከተደረገልንና ድጋፍ ካገኘን በሀገራችን ላይ ሰርተን እንለወጣለን። መስከረም ደግሞ ከሁለቱም በጥቂቱ ትለያለች። እሷ እንደምትለው ከሆነ ከሀገሯ የተሰደደችው በቂ ገንዘብ ስላልነበራት ነው። አሁንም ወደ ሀገሯ ስትመለስ እንደገና ስደትን ምርጫ ልታደርግ እንደምትችል አትደብቅም። የሚያዋጣኝ ከሆነ እቀጥላለሁ፣ የማያዋጣኝ ከሆነ ዳግም ወደ ስደት ይሄዳለሁ ብዬ ነው የመጣውትኝ እና ስመጣ ሞከርኩኝ። ጥሩ ነው፣ እሰራለሁኝ፣ እንቀሳቀሳለሁኝ። የተሻለ ነው በራሱ እንደፈለገሽ በሀገርሽ ላይ መውጣት መግባቱ ትልቅ እርካታ ነው። ከዛ አንፃር አይ ብዬ ራሴን እዚህ ጋ ገትቼ ቆም ያለሁኝ፣ እንቀሳቀሳለሁኝ ያው የቦታ እጥረት አለ። የሆነ ነገር ትጀምሪና እየተንቀሳቀስሽ እያለ ባለቤት ተነሽ ውጭ ይልሻል። ያ ነገር ኮንፊደንስ ያሳጣሻል። ሲበዛም ሁለት ሶስቴም ሲሆን ነገ ምናልባት ያ ስደት ልትመኙ ያለሽ የሚል እምነት አለኝ። ምክንያቱም አስቸጋሪ ነው። በአሁኑ ወቅት የኢትዮጵያ መንግስት በቂ የሙያ ስልጠና ሳይኖራቸው ለስራ ፍለጋ ወደ ስደት የሚሄዱ ዜጎችን መብት ለመጠበቅ በሚል አላማ ቀደም ሲል ወደ ተወሰኑ የመካከለኛው ምስራቅ ሀገሮች ለስራ የሚሄዱ ዜጎችን ጉዞ ለአጭር ጊዜ አግዷል። አመች ሁኔታዎችን ከፈጠረ በኋላም ይህንን ገደብ እንደሚያነሳ ይፋ አድርጓል። መስከረም ስራ ፍለጋ የሚሰደዱ ወገኖቿ ቢያንስ በቂ ቋንቋ ክህሎት ሳይኖራቸው ባይሄዱ ትመክራለች። በዚህ ምክንያትም ገደቡ ቢቆይ ትመርጣለች። ገደቡ እንዲቆይ እየመከርሽ አንቺ ለምን ዳግም ስደትን አንድ ምርጫ አደረግሽ? የሚል ጥያቄ ቀርቦላት ነበረ። ቋንቋውን አውቄዋለሁ ቋንቋውን ስላወቅኩት፣ ሁለተኛ ደግሞ ካለኝ ሁኔታ አንጻር ደሞዝተኛ ነበርኩ፣ የመንግስት ደሞዝተኛ። ከዚህ ራሱ ስወጣ የማገኘው ደሞዝ ለራሴ ብቻ ነው። እንትን የሚለው ወር ራሱ አያደርስሽም። ዲፕሎማ አለኝ፣ ሴክሬታሪ ሳይንስ ንሩቅ ነኝ። ግን እርካታ ስለሌለኝ ስለነበረ የሆነ ነገር ለራሴ ሰርቼ የሆነ ነገር ማድረግ ስለምፈልግ ነው ተነስቼ የገንዘብ እጥረት ስለነበረብኝ የገንዘብ እጥረትን የተወሰነ ጊዜ ሰርቼ የተወሰነ ገንዘብ ይዤ መጥቼ የራሴ ነገር እዚ ጋር መክፈት ስለፈለግኩ ማለት ነው። ሄጄ ይዤ መጣውኝ። ሶስት ሰዓት ነበር የምተኘው ብታምኑም ባታምኑም። እርቦኛል። የተሻለ ኑሮ ፍለጋ እጅግ አድካሚና ታካች ለሆነ ስራ ስደትን የሚመርጡት አብዛኞቹ ወጣት ሴቶች እንደሆኑ መረጃዎች ያሳያሉ። እነዚህ መረጃዎች ያላቸው አንድምታ እንደ ዋዛ የሚታይ እንዳልሆነም በጉዳዩ ላይ ጥናት የሚያደርጉ ሰዎች ይናገራሉ። ሴቶች በሀገራቸውም ሆነ በአብዛኛው የዓለማችን ክፍሎች ከወንዶች የሚስተካከል የትምህርትም ሆነ የስራ ዕድል እንደሌላቸው ይጠቁማል ይላሉ መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በአውሮፓውያኑ አቆጣጠር በ2050 ዓ ም በመጪዎቹ 35 ዓመታት ውስጥ ማለት ነው በዓለም ከአምስቱ ሕፃናት ሁለቱ አፍሪካ ውስጥ ይወለዳሉ ይላል የተባበሩት መንግሥታት የሕፃናት መረጃ ድርጅት ዩኒሴፍ ከዚህ ቀደም ታይቶ ላልታወቀው ለዚህ ከፍተኛ የአሐዝ ለውጥ ሁለት ምክንያቶች ይጠቀሳሉ የወቅቱ ወጣት ትውልድ በቅርብ ጊዜ ውስጥ የመዋለድ ዕድሜ ላይ ይደርስና ብዙ ሕፃናት የመወለዳቸው ሐቅ አንዱ ሲሆን ሁለተኛው ቀድሞ በሕፃናት ላይ ይደርስ የነበረው ሞት በእጅጉ መቀነስ ነው። የአፍሪካ ሀገሮች በቅርብ ጊዜ በሚወለዱ ብዛት ያላቸው ሕፃናት ከአቅማቸው በላይ በሆኑ ችግሮች ከመጠመዳቸው በፊት መንግሥታቱ በአስቸኳይ ብልህ ፖሊሲዎችን በመቅረጽ ከወዲሁ ሊዘጋጁ እንደሚገባ ሁኔታውን የሚከታተሉ ወገኖች እየመከሩ ነው። ባልደረባችን አኒታ ፓውል ከጆሃንስበርግ ያደረሰችን ዘገባ አለ፤ ሰሎሞን ክፍሌ ያቀርበዋል። በአፍሪካ የሕፃናቱ ቁጥር በ2050 በብዙ እጥፍ ይጨምራል ብለው የሚገምቱ ወገኖች በሱናሚ ሰይመውታል። በቀጣዮቹ አራት ዐሥርት ዓመታት አህጉሪቱ ላይ ብርቱ ፈተና ይደቅናልም ይላሉ። አፍሪካ አሁንም ቢሆን ሕዝቧ ከዓለም ጋር ከተነጻጸረ በወጣቶች የተሞላ ነው። በቀጣዮቹ ሁለት አስርት ዓመታት ጊዜ ውስጥ ደግሞ እነዚህ የዛሬ ወጣቶች በመራባት ዕድሜ ላይ ይደርሳሉ። አህጉሪቱ በተጨማሪ በብዙ ምክንያቶች ከተቀረው ዓለም በወላድ ምጣኔዋ ከፍተኛነት ትታወቃለች። ከቅርብ ዓመታት ወዲህ ደግሞ የሕፃናት ሞት ቁጥር መቀነሱ ይታይባታል። ይህም የሚያረጋግጠው በአህጉሪቱ ከዚህ ቀደም ባልታየ ሁኔታ ብዛት ያላቸው ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናትና ከዚያ በላይ ያሉ ልጆች በሕይወት መኖር እንደቻሉ ነው። ቀሲስ ፕሪንስዌል ኤሊማንጋ ጆሃንስበርግ ከተማ ውስጥ የሚገኝ አንድ የመዋለ ሕፃናት ማዕከልና በሌጎስ ናይጄሪያ ያለ የጸሎት ቤት ያስተዳድራሉ። ቄስ ኤሊማንጋ ሁኔታዎች ከጊዜ ወደ ጊዜ እየተለዋወጡ መምጣታቸውን ይናገራሉ። ጆሐንስበርግ ያለው መዋለ ሕፃናት በ202 ዓ ም ከነበሩት 20 ልጆች ዛሬ ወደ 130 ማደጉን ያስረዳሉ። ይህ ቁጥር በየአመቱ እያደገ ነው የሚሄደው። ትላልቅ ለውጦችንም እየተመለከትን ነው። ተማሪዎች እየተመረቁ ናቸው። ያም ሆኖ የሕፃናቱ ቁጥር ሲቀንስ አናይም። እንደ አውሮፓውያን ዘመን አቆጣጠር በ2050 ዓ ም በጠቅላላው በዓለም ከሚወለዱ ሕፃናት 41 ከመቶ በአፍሪቃ ይሆናል ሲል ነው ዩኒሴፍ፣ የዓለሙ የሕፃናት መርጃ ድርጅት የሚገምተው። በዊትዋተርስራንድ ዩኒቨርስቲ የትምህርት አጥኚ ኮፊ ኮኩ ስለዚሁ ሲናገሩ ይህ ከፍተኛ የፖሊሲ ለውጥ ማድረግን የሚጠይቅ ትልቅ ፈተና ነው ይላሉ። የእያንዳንዱ ሀገር መሪ ወይም ፕሬዚደንት በዚህ ጉዳይ ላይ ማሰብ መቻል አለበት። ያን ካላደረጉ ችግር መፈጠሩ የታመነ ነው። ምክንያቱም የህዝቡ እድገት መጠን ሊያቆየው ከሚችለው የገቢ ምንጭ ፍጆታ ጋር ሲነጻጸር ሊበልጥ ስለሚችል ነው። እናም የህዝቡ መጠን ከጊዜ ወደ ጊዜ እየጨመረ በመጣ ቁጥር አዳዲስ ተቋማት ያስፈልጓል። ብዙ የመኖሪያ ቤቶችን መስራት ካስፈለገ አዳዲስ ከተሞችን መቀየስ፣ አዳዲስ ሕንፃዎችን ማቆም፣ ተጨማሪ ምግብና ውሃ ማቅረብ ያስፈልጋል። ዝርዝሩ በዚህ አያበቃም፣ ሌሎቹም ይኖራሉ። አፍሪቃ ሌሎች ብዙ ተጨማሪ ችግሮች አሉባት የሚሉት ቄስ ኮፊ ኮኩ ህዝቧ በራሱ ግን አንደኛው ችግሩ አይደለም ሲሉ ያብራራሉ። አፍሪካ ከህዝብ ብዛት ጋር የተያያዘ ችግር የለባትም። ምናልባትም ያላት ችግር በእርግጥ የሀብት ምንጯን በተገቢው መንገድ የመደልደል ችግር ነው። በየቦታው ለምለም መሬቶች አሏት። የእነዚያን መሬቶች አያያዝና ግልጽ አሰራር መፍጠር ቁልፍ ይሆናል። ስለ ሕዝቡ ሲነሳ ዞሮ ዞሮ የግለሰቦች ውሳኔ ወሳኝነት ያለው መሆኑን ግን መታወቅ ይኖርበታል። ብዙ ያነጋገርናቸው ወላጆች የቤተሰብ መበራከቱ ቢያጓጓቸውም ኪሳቸው እንደማይፈቅድላቸው ያስረዳሉ። ተንቢሳ ማድላንጋ የመዋለ ሕፃናት መምህርት ናቸው። የክፍላቸው ከጊዜ ወደ ጊዜ በልጆች መጣበብ ሁለተኛ ልጃቸው ላይ እንዲያቆሙ ያደረጋቸው ምክንያት መሆኑን ያስረዳሉ። ኃላፊነቱ ከባድ ስለሆነ አምስት ልጆች ለመውለድ እንኳ አላስብም ነበር ያሉት ማድላንጋ። የምሽቱን ዘገባዎች ነበር ያሰማናችሁ አድማጮች። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁ ስርጭት አለ እንድታደምጡ እንጋብዛችኋለን ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን በፌስቡክ እና በትዊተርም ተከተሉን ላይክ አስ ተነጋገሩ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ ታገኙናላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን ለአይፓድና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። በስቱዲዮ ቴክኒሽያናችን ከርትስ ባይነም፣ ፕሮግራማችን እየመራ ያለው ንጉሱ ታምሬ ነው አስተናጋጆቻችሁ ቆንጅ ይታይና እኔም ሶሎሞን አባተነን። አሁን ከእናንተው የስልክ አስተያየቶች ጥቂቱን ወደ እናንተ እንመልሳቸው። ሀይ ቪኦኤ ባለፈው ጊዜ በ ባህር የተሰዉትን ሰባ ሁለት ዜጎችን በተመለከተ እኛ ላሉት እንጂ ለሞቱት ደንታ አንሰጥም ስል ነበር የተናገረው፣ እና ለዛ መልስ ለመስጠት ነው እንግዲህ ምናልባት ከሞቱት ውስጥ ልጅህ ብትኖር ኖሮ፣ ወይ እህትህ ብትኖር ኖሮ፣ ወይ ወንድምህ ወይ ዘመድህ ብኖር ኖሮ ያንን ቃል ባልተናገርክ ነበረ። ምን አይነት ሰብአዊነት የጎደለ ፍጡር መሆኑን ያሳያል። ለሞቱት ያለማዘንህ እጅጉን በጣም ያሳዝናል። ግን ልጅህ ብትሞት እንደምታዝን የታወቀ ነው። ግን ለሌላው ልጅ፣ ለሌላው ብሄር ሰው መሞት ግን ደንታ ያለህም ተራስልኝ ቪዎች እንደምናችሁ ደህና ናችሁ ወይ? ያለፈው አርብ ፕሮግራማችሁ ላይ ሄኖክ የሙስሊሙን ተወካይ ማለት አዲሱ የተሾሙት ኢህአዴግ የሾማቸውን ማለት ነው። አቅርቦ በዚህ በተደረገው የተቃውሞ ሰልፍ ላይ ቃላት ምልልስ አርገው ነበረ እና በዛ ላይ አንድ በጣም የገረመኝ ነገር ምንድን ነው? እኚሁ ባለስልጣን ሙስሊሙን ወክለዋለሁ የሚሉት ማለት ነው የወጣው ሰው ከሁለት መቶ የማይበልጥ ነው ብለው ሄኖክን ሙግት ይዘው ነበር። እንግዲህ ይሄ በአይናችን የምናየው በየ ዌብሳይቱ ብዙ የተለጠፈና በብዙ ሺህ የሚቆጠሩ ሰዎች መሆናቸው በግልጽ ይታያል። እና እንዴት ነው ይሄ በአይን የሚታይ ነገር የምናየውን ነገር አይናችሁን ጨፍኑና ዋሹ የሚባለው እንዴት አይነት ነገር ነው? እኚህ ሰው እንግዲህ የሃይማኖት መሪ ተብሎ ነው እዛ የተቀመጡት። እና ነገሩ በጣም የሚያሳዝብ ነው የሚያሳዝን ነው። እንዲያውም ምን ይሉ ነበር ሄኖክን፣ እናንተ ቪኦኤ ትልቅ ድርጅት ነው እንዴት በሺህ የሚቆጠር እያላችሁ በብዙ ሰው የሚቆጠር እያላችሁ ትናገራላችሁ? ከሁለት መቶ ሰው በላይ አይበልጥም እያሉ ይሞግቱት ነበር። እንደ እነዚህ አይነት ሰዎች ናቸው እንግዲህ ኢትዮጵያ ውስጥ እየተቀመጡ ሀገር እንመራለን፣ ወገንን እናስተዳድራለን የሚሉ በጣም ያሳዝናል። አመሰግናለሁ። አስተያየት የሰጣችሁንን እናመሰግናለን አድማጮቻችንን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ አድማጮቻችን ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ላኩልን። አሁን የስቱዲዮ ሰዓታችን ሶስት ሰዓት ከ34 ገደማ ያሳየናል። የምሽቱን ዋና ዋና ዜናዎች እናሰማና ወደ ቀጣዩ ዝግጅት እናልፋለን። የኢንዶኔዥያ ባለስልጣናት ከትናንት በስቲያ እሁድ ማለዳ በተበላሸ አየር ምክንያት በደረሰበት አደጋ ከወደቀው ኤርኤዥያ የመንገደኞች አውሮፕላን ስብርባሪ አቅራቢያ አስከሬኖችን ከባህር ላይ እያወጡ ነው። ዩናይትድስ የዩናይትድ ስቴትስ ጦር ሶማሊያ ውስጥ ባደረሰው የአየር ድብደባ ሳኮ በሚባል አካባቢ የአልሻባብን የስለላ ኃላፊ አብዲሻኩር ታህሊልን መግደሉን የሶማሊያ መንግስት አስታውቋል። ምዕራብ አፍሪካዊቱ ጋምቢያ ዋና ከተማ ባንጁል ውስጥ በቤተ መንግስቱ አካባቢ ዛሬ የተኩስ ልውውጥ ተካሂዷል። ማለዳ ላይ ተኩሱን የጀመሩት የታጠቁ አደጋ ጣዮች ናቸው ተብሏል። ሁኔታው ወደ ቀትር አካባቢ ተመልሶ መረጋጋቱ ተገልጿል። ስማቸውን ያልጠቀሳቸውን ወታደራዊ መኮንኖች ያነሳ የፈረንሳይ ዜና ወኪል በተኩስ ልውውጥ ውስጥ ሶስት አደጋ ጣይ ነበሩ የተባሉ ተጠርጣሪዎች መገደላቸውንና አንድ ሌላ ደግሞ መያዙን ዘግቧል። ምዕራብ አፍሪካ ውስጥ ተስፋፍቶ የሚገኘው የኢቦላ ቫይረስ ምንጭ አንዲት የአይጥ መሰል ጅራት ያላት የሌሊት ወፍ ዝርያ ናት ብለው እንደሚያምኑ ተመራማሪዎች አስታውቀዋል። የዛሬ ስድስት ዓመት የህንዷ ሙምባይ ከተማ ላይ የተፈጸመውን የትጥቅ ጥቃት አቀናብሯል የሚባለውን ዛኪ ኢሬህማን ላክቪን የፓኪስታን ፖሊስ ዛሬ ይዞ አስሯል። አድማጮች የምትከታተሉት የማክሰኞ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽ እንሻገራለን። በቅድሚያ ንግድና ምጣኔ ሀብት። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ከአንዳንድ አባላቱ እና ከአንድ አባሉና የቀድሞ አመራር ቅሬታ ቀርቦበታል። በፍርድ ቤትም ክስ ተመስርቶበታል። የማኅበሩ አመራር ምልአተ ጉባኤ ያልሞላበት ጉባኤ ጠርቶ አብይ አሰራር ደንቦችን ቀይሯል፣ ይህንን የተቃወሙ አባላት በቀጣይ ጉባኤ እንዳይገኙ አግዷል፣ የሚል ቅሬታ ከሚያቀርቡ ወገኖች ጋር የተካሄደ ውይይት ነው። ቀጥሎ የሚቀርበውም የአዲስ አበባ የንግድና ዘርፍ ማኅበራት ፕሬዚደንትና የቦርድ አባላት በዚህ ውይይት ላይ አልተሳተፉም። ተጠይቀው ነበር፣ በዕለቱ አልተገኙም። የንግድና ምጣኔ ሀብት አዘጋጅና አቅራቢው ሄኖክ ሰማ ጊዜ ያነጋገራቸው አቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻና አስቀድመው የአዲስ አበባና ኢትዮጵያ ንግድ ምክር ቤት ፕሬዝደንት የነበሩ ናቸው። አቶ ተሾመ በየነ የአዲስ አበባ ንግድ ምክር ቤት የቀድሞ ዋና ጸሐፊ፣ የቀድሞ መቀሌ የንግድ ምክር ቤት ፕሬዝደንት የነበሩ ናቸው። አሰራሩና ድንጋጌው ይሻሻል የሚለው ጥያቄ እንደተነሳ ነበር ከዚህ የቀደመው ክፍለ ጊዜ የተጠናቀቀው አሁን፣ ወደ ውይይቱ ተከታይ ክፍል እንሄዳለን። አዋጁ ይህን ያክል ቁጥር ያለው ምክር ቤት ግማሹ ከተገኘ ምላተ ጉባኤ ይሆናል ብሎ ማስቀመጡ ምን ታሳቢ አድርገው ነው? ይህ እንዴት ይቻላል? እሱን እሱን የመጀመሪያውን ህግ ይግለጹልን። መጀመሪያ እንግዲህ በአዋጁ መሰረት ለጊዜውን ቀጾ አላስታውስም። ከምክር ቤቱ አባላት ግማሹ ሲገኙ ምላተ ጉባኤ ተሟላ ይባላል ይላል። አሁን ይህኛውን በየትኛው መንገድ ማስተግበር አይቻልም። የውክልናው ማሰርዓት ካየን የውክልና መሰረት የሚሆነው ቁጥር ራሱ ግማሽ መሙላት አለበት በእያንዳንድ ውክልና። ስለዚህ እሱም ባተገባበር የራሱ የሆነ ፈተና ስለነበረው ሁሉም አባል ተጠርቶ አምስት መቶ እስከተገኘ ድረስ ምልአተ ጉባኤ እንደተሟላ ይቆጠር ተብሎ ለስድስተኛው ዓመታዊ ጠቅላላ ጉባኤ ዝግጅት ዲሬክተሮች ቦርድ ወስኖ እንዲሁ በስብሰባው አሁን በሚቀጥለው ስድስተኛ መደበኛ ጉባኤም ይህንን አጸደቀ። እዚህ ላይ አቶ ተሾመ እንግዲህ አምስት መቶ ሲደመር አንድ የሚለው ህግ ከአስር ሺህ በላይ አባላት ባሉት ማህበር ውስጥ እንዴት ሊሰራ ይችላል? ጥያቄው ሄ ነው አቶ የሶስ ወርቅም የሚያነሱት ይሄንን ነው። ልክ ነው፣ አይሰራም። አሁን እኔ ስገነዘበው በህጉ ትይዩ በትክክል ሲተረጎም አይሰራም። አቶ የሱስ ወርቅ እዚህ ላይ ምን ይላሉ? ቢሆን የራሱ የሆነ አስቸጋሪነት ነበረው ለማለት ነው። እኔ ሁለቱን ለማነጻቀ የሞከርኩት እሺ፣ አቶ የሱስ ቆየኝ። እኒጌጣ ምንድን ነው ይሄ ችግር? እኮ ገና ከስር ከመሰረቱ ታውቋል፣ ህጉ ሲወጣ የንግዱ ህብረተሰብ ውይይት አላደረገበትም፣ ምክክር አልተደረገበትም። ህግ ወጥቶ መጣ። በዚህ ህግ መሰረት ከፈለጋችሁ ተደራጁ በምርጫ ነው። ስለዚህ ይጠቅመናል የምትሉ ከፈለጋችሁ ተደራጁ ነው የተባለው። በዛን ጊዜ ምርጫው መደራጀት ወይም አለመደራጀት ነበር። ይሄንን ችግር ወስደን አቀረምን ለሚመለከተው መስሪያ ቤት የንግድና ኢንዱስትሪ ሚኒስቴር ነበር ያን ጊዜ። በዚህ ህግ መሰረት የንግዱ ህብረተሰብ የውክልና ስርዓት ተከትሎ እንዲሄድ ህጉ ራሱ ሬኮግናይዝ ካላደረገለት መላ አባሎቹን አንድ ላይ ቢሰበስብም ምን ተብሎ ይጠራል? በህጉ ምንድን ነው ዴፊኒሽኑ? እንዲህ አይነት አካል የለም። እና እነዚህንስ ደግሞ በዛን ጊዜ የማስታውሰው ከስድስት ሺህ በላይ የንግድ አባላት ነበሩ። ሦስት ሺህ አራት መቶ የዘርፍ አባላት ነበሩ። የዘርፍ አባላት ለራሳቸው ስርዓቱ አስቀምጦላቸዋል በውክልና እንዲሰሩ። ከዘርፍ ውጭ የሆኑትን ግን በውክልና እንዲሰሩ አላስቀመጠም። ስለዚህ በዚህ ሁኔታ ማሟላትና መስራት አንችልም ብለን መደራጀት አልቻልንም ብለን ነገር ናቸው። በዛን ጊዜ ነው አስራ አራት ሰዎች የተገኙበት እራሳቸው የንግድ ሚኒስትሩ አቶ ግርማ ብሩ የመሩት አብይ ኮሚቴ ተቋቁሞ ከስሩ ደግሞ ሁለት የቴክኒክ ኮሚቴ አቋቁመው ጥናት ተደረገና ምን ተባለ? ይሄ ነገር እውነትም ያስቸግራል ብለህ ስራ ለመተን በስራ ላይ ለማዋል፣ ስለዚህ የንግድ ምክር ቤት በዛን ጊዜ አዲስ አበባ ንግድ ምክር ቤት ስለነበረ የንግድ ምክር ቤቱ አባላት በየስራ መስካቸው ተከታትለው የየራሳቸውን ስብሰባ እያደረጉ ከጠቅላላ አባላት ቁጥር ፕሮፖርሽን እየወጣ ወኪሎቻቸውን እንዲመርጡ ይደረግ። እንደዚህ ካልሆነ ሙሉ የንግድ ህብረተሰቡን አንድ ላይ መሰብሰብ አይቻልም። ይሄ ተገርሶበታል። የመጀመሪያ መስራች ጉባኤው ሲሰበሰብ ይሄ ነገር ይገለጽለት። ይሄንን መስራች ጉባኤ ልናዘጋጅ የቻልነው ህጉ ስላላስቀመጠ የውክልና ሁኔታን የሰራ ነው። የንግድ ህብረተሰቡን አባላት በየስራ መስካቸው ደልድለን ስድስት ስብሰባ አድርገን በስድስት ስብሰባ ፕሮፖርሽናሊ በየሜምበርሽፑ ብዛት ለመስራች ጉባኤ የሚመረጡትን አባላት ወኪሎቹ እንዲመረጡ ተደርጎ ነው። ይህንን መስራች ጉባኤው ከተቀበለው፣ ሊቀበለው ይችላል። ስብሰባው ሊካሄድ ይችላል። ይሄንን አልቀበልም ካለ፣ መስራች ጉባኤው ሊፈርስ ይችላል። ምርጫው የመስራች ጉባኤ ነው ተባለ። መስራች ጉባኤ ደግሞ ሌላ አማራጭ እስኪገኝ ድረስ ለመስራች ጉባኤ ወኪሎች በተመረጡበት ስርዓት እንዲቀጥል ብሎ ሬዘሉሽን ውሳኔ አሳለፈ። መስራች ጉባኤው ይሄንን ውሳኔ አሳልፏል። ይሄንንስ እንዴት ለወጠው? ስድስተኛው ጠቅላላ ጉባኤ። ስድስተኛው ጠቅላላ ጉባኤ ሁላችንም እንድንረዳው አምስት መቶ ሲደመር አንድ አባላት በተገኙበት ውሳኔ እንዲተላለፍ ነው ያደረገው። አሁን ከእርሶም እንደተረዳው ትንሽ ረዘምም ስላለ ለእኔም ለአድማጮችም እንዲገባ በቀላል ሁኔታ እናስቀምጠውና ከአስር ሺህ በላይ አባላት ባሉት አምስት መቶ ሲደመር አንድ ብቻ አይሰራም፣ ውሳኔ አይሰራም እያሉ ነው። ምን አማራጭ ያቀርባሉ ሲናገሩ፣ አስር ሺውንም ማቅረብ መጥራት አይቻልም ነው። አላወቅኩትም ያልህን እኔ ልንገርህ። አዋጅ ሶስት መቶ አርባ አንድ አንቀጽ ዘጠኝ ንዑስ አንቀጽ ሁለት ምን ይላል? በውክልና መጡ በነፍስ ወከፍ ከአባላቱ ከግማሽ በላይ ሲገኙ ምልአተ ጉባኤ ይሆናል ነው የሚለው። በውክልና አይቻልም። በውክልና እሺ፣ አቶ ተሾመ ይቀጥሉ። አንደኛ፣ ሁለተኛ ያለፈው የመጀመሪያው አካሄድ እንደዚሁ ትንሽ ለአብዩስ የተጋለጠ ነው እና ለአሰራርም ማላ አመቺ አይደለም በሚል ይሄኛው በዚህኛው ተተካ። አሁን በተግባር ሲታይ ግን ይሄኛው የበለጠ ለአብዩስ የተጋለጠ ሆኖ ነው ያየሁት። አሁን ሳየው በተግባር ምክንያቱም አምስት መቶ ሰው ሲመጣ የሚመጣበት ሁኔታ እውነት አባልስ መጥቷል ወይ አባል ያልሆነስ መጥቷል ወይ ከምርጫው ጋር ተደበላልቆ፣ ቅድም ስንለው የነበረው ለጽህፈት ቤቱ ለፈለገው ጉዳይ ማሟያነት የኛው የተሻለ አመቺ ነው አገኘውት አሁን ላይ ሳየው። ስለዚህ የሚያዋጣው ግማሹ ህዝብ በተገኘበት የሚለው ነው። እንግዲህ ሰፊ ውይይት የሚያስነሱ በተግባር አስቸጋሪ ነው እሱ። እንግዲህ እኔ አሁን ከህግ አንጻር ሁለቱም በውክልናውም ይሄኛውም ከህግ አዋጁ አንጻር ያሟላሉ ብዬ አልነሳም። በግሌ ግን በተግባር ግን ከገቨርናንስ ከአስተዳደር አንጻር ግን የድሮ የውክልና የተሻለ ነው ይሄ እንዳስብ አስገድዶኛል። አሁን ባለው ተሞክሮ በተለይ ካለፈው ሁለት ጉባኤ ወዲህ ባለው የስብሰባዎች ስናየው ያኛው የተሻለ ሆኖ ታይቶኛል። በዚህ ሰዓት ላይ በጣም አመሰግናለሁ። እንግዲህ በአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት አሰራርና ውሳኔ አሰጣጥ ዙሪያ የተነሳ የፍርድ ቤት ውዝግብ እንደዚሁም ደግሞ የንግድ ተቋሙን አሰራር በተመለከተ ያሰናዳነውን ውይይት ነው ስታዳምጦ የቆያችሁት። በውይይቱ የተካፈሉ እንግዶችን ላመስግን። አቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻና አስቀድመው የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዚዳንት የነበሩ አቶ ተሾመ በየነ ደግሞ የአዲስ አበባ ንግድ ምክር ቤት የቀድሞ ዋና ጸሐፊ፣ የመቀሌ ደግሞ የንግድ ምክር ቤት ፕሬዝዳንት የነበሩ ናቸው በዚህ ውይይት ላይ የአዲስ አበባ የወቅቱ የንግድና ዘርፍ ማህበራት ፕሬዚዳንት አቶ ኤልያስ ገነቴን እንዲሁም ደግሞ የዳይሬክተሮች ቦርድ አባልና የህግ ባለሙያ አቶ ሞላ ዘገየን በውይይቱ እንዲሳተፉ ጋብዘናቸው ቃላቸውን ከሰጡ በኋላ ስልካቸውን አያነሱም፣ ቆይቶ እንዲያውም ስልካቸው ጠፍቷል። ለማንኛውም በዚህ ውይይት በማንኛውም ጊዜ መጥተው ለመሳተፍ በፈቀዱ ጊዜ መድረኩ ክፍት እንደሆነ ለመግለጽ እንወዳለን። ለአሁኑ ግን አመሰግናለሁ፣ አመሰግናለሁ በእኔ በኩል። የውይይቱን ተሳታፊዎች እናመሰግናለን። በመቀጠል የኢትዮጵያን ጸረ ኢቦላ ጥረት የሚመለከት ውይይት ይቀርባል። ኢትዮጵያ ለአፍሪካ ህብረቱ ጸረ ኢቦላ ጥረት 189 ሐኪሞችና ሌሎችም የህክምና ባለሙያዎችን በወዲያኛው ሳምንት ወደ ምዕራብ አፍሪካ ልካለች። ባለሙያዎቹ የዘመቱት እንግሊዝኛ ተናጋሪ ወደ ሆኑት ወደ ላይቤሪያና ወደ ሴራሊዮን ነው። የኢትዮጵያውን ጸረ ኢቦላ ምላሽ የሚያስተባብረው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዲሬክተር አቶ አቤል የሻነህ እንደገለጹልን ለየሀገሮቹ የሚመደቡት ባለሙያዎች እንቅስቃሴ የሚወሰነው እዚያው ምዕራብ አፍሪቃ ውስጥ ነው። ለመሆኑ የተጓዙት ባለሙያዎች ስብጥር ምን ይመስላል? አቶ አቤል ሻንህን ሶሎሞን አባተ አነጋግሯቸዋል። ውይይቱ ቀጥሎ ይቀርባል። የተጓዙትን ባለሙያዎች በጎ ፈቃደኛ ባለሙያዎች ስብጥር አሁን የተደረገው ያው ምልህ ሁሉም የአንድ ሙያ ባለቤቶች አይደሉም፣ ከተለያየ ሙያ የተውጣጡ ናቸው። እንዲያው ለምሳሌ ያህል ዋና ዋና የሙያ እንትኖችን ለመጥቀስ ያህል ነርስ ወደ ሰባ አንድ የጤና መኮንን ደግሞ ወደ ሀምሳ ሰባት ነው ሐኪም የምትለው ወይም በሕክምና ሙያ ላይ ያሉ ደግሞ አስራ ስድስት ናቸው አስራ ስድስት ዶክተሮች። አዎ፣ ፋርማሲስት ወደ ሰባት ነው። ፊልድ ኢፒድሞሎጂስቶች ወደ ሰላሳ ይደርሳሉ። ከዚያ ሌሎቹ የኮሚኒኬሽን ባለሙያ፣ ዳታ ማናጀር፣ የኤመርጀንሲ አምቡላንስ ነርስ የሚባሉ አሉ። እነሱ ሳይካትሪስ ዘጠኝ የተለያዩ የሙያ የጤና ሙያ አገልግሎት ላይ የሰለጠኑ ሙያተኞች ናቸው። ይሄዱ ፊልድ ኤፒዲሚሎጂስቶች ወይም የመስክ የወረርሽኝ ባለሙያዎች ምንድ ነው የሚሰሩት? እንግዲህ የመስክ ላይ ኮንታክት ትሬሲንግ የሚባላል እንዴት ነው አንድን ኬዝ ተከታትለ ሂደቱን መዝግበህ ምንነቱን ለይተህ ያለበትን ስታተስ ለማሳወቅ ና ለሚደረገው የቅድመ መከላከል ስራ ወይም ለኢንተርቬንሽን ስራ የሚያመች መረጃ የሚያሰባስብ የስራ መስክ ነው። እንግዲህ ንክኪውን እዚህ በጣም ያስፈልጋሉ ለእንደዚህ አይነት ወቅት ላይ አዎ፣ አዎ። እነዚህ አሁን ኬዙን የሚከታተሉ አንድ ቦታ ላይ እንዲተከሰተ ከተባለ ከዛ ቀጥሎ ያለውን ንክኪ በምን መልክ ነው እየሄደ ያለው የተነበረ ንክኪው እንዴት ነው? ንክኪዎችን ማወቅና መረጃውን መሰብሰብ የምንችለው ከሌሎች በዚህ ጉዳይ ላይ ሊነካኩ እና ከተነካኩስ ደግሞ እየተስፋፋ እንዳይሄድ ምን መደረግ አለበት የሚለው ላይ መረጃ ለማሰባሰብ የሚረዱ ናቸው። እነዚህ ለመሆኑ ለስንት ጊዜ ነው የሚቆዩት? እስካሁን ባለው መረጃ ለሶስት ወር ነው። ወደ የትኞቹ ሀገሮች ነው ሄዱት? እንግዲህ የሄዱት ወደ ላይቤሪያ ና ሴራሊዮን ነው። ላይቤሪያ ና ሴራሊዮን የሆነበት ምክንያት እነዚህ ሁለት ሀገሮች እንግሊዝኛ ተናጋሪ ሀገሮች ናቸው። እንደምታውቁት አብዛኛው እኛ ሰው እንግሊዝኛ ተናጋሪ ነው ስለዚህ እዛ የቋንቋ ችግር እንዳይገጥማቸው ተብሎ ጊኒ ያው እንግሊዝኛ የተናጋሪ ሀገር ስለሆነች በአብዛኛው የሄዱት ወደ ሁለቱ እንግሊዝኛ የተናጋሪ ሀገሮች ነው። ስንት ስንት? ሁሉም ማለት ይቻላል ወደ ጊኒ የሄደ ሰው የለም። ያው እንግዲህ ሚክሱ እዚያ ሂደው እዚህ እውነት መት የምትመድበው ሳይሆን ቅድም ካልሁ የሙያ ስብጥር ይነሳና የትኞቹ ለላይቤሪያ፣ የትኞቹ ነው በየትኛዎቹ የሙያ መስኮች ነው ሙያተኛ የሚያስፈልገው የሚለው እዛ ባለው አስተባባሪ ግሩፕ የሚመደብ ነው የሚሆነው። የጤንነታቸውን፣ የግል ጉዳያቸውን የመከታተል እነዚህን ሰዎች ምንድን ነው የሚደረገው? ሲመለሱስ ምንድን ነው የሚሆኑት? ምን አይነት እንግዲህ ያለው መረጃ ሲሄዱ እንደተነገረው በአሸኛኘቱ ላይ እዛም በሚቆዩበት ጊዜ ምንም አይነት የጤና ክል የጤና ችግር ቢገጥማቸው እንዴት መታከም እንዳለባቸው የትኛው ቦታ ላይ እነዚህ ተለይቶ ይታወቃል እና ያንን የሚከታተል እዛው በየሚሄዱበት ሀገር ግብረ ኃይል አለ። ከተባበሩት መንግስታትም ከአፍሪካ ህብረትም የሚያስተባብሩ አሉ። ስለዚህ እንደዚህ አይነት ነገር ሲገጥም የት ሄደው መታከም እንዳለባቸው በምን አይነት ሁኔታ እንደው የመያዝ እንኳን ነገር ቢገጥም ምን አይነት ሕክምና ሊያገኙ እንደሚችሉ በሙሉ እነዚህ ሁሉ ነገሮች ቅድመ ዝግጅት የተደረገባቸው እንደሆነ ተገልጿል። ሲመለሱስ ታስቡበታል? ምን ሲመለሱ እንግዲህ የሚደረገው እንደሌላው አሁን ለምሳሌ አንድ ነገር ገጥሞን ከላይቤሪያ ወይም ከእነዚህ ከሶስት ምዕራብ አፍሪካ ሀገሮች የመጣ ሰው ቢኖር እና የሙቀት መጠኑ ከተለመደው የሰውነት ሙቀት መጠን በላይ ቢሆን እና የሚጠረጠር ቢሆን የተወሰነ ቀን አቆይተህ ኢንኩቤሽን ፒሪዮዱን እንዲጨርስ አድርገህ ከሀያ አንድ ቀን በኋላ ነው ነጻ ነው ብለህ ኮንፊርም አድርገህ የምትለቀው። የእነዚህም ሙያተኞች ሲመጡ ይኸው ተመሳሳይ የማቆያ ዘዴ ነው የሚሆነው። ምክንያቱም ከኅብረተሰብና ከቤተሰብ ጋር ከመቀላቀላቸው በፊት ከዚህ ህመም ወይም ከዚህ ቫይረስ ነጻ መሆናቸው መረጋገጥ ለነሱም ለቤተሰባቸውም ዋስትና ሲባል የግድ እንዲህ አይነት አቆይቶ ሁኔታውን የማጣራት ስራ ይሰራል። ሁሉም ላይ ነው ይሄ የሚሰራው ወይስ ትኩሳት ካለባቸው? አዎ ያው እዛው ከቆዩ በአንድም ይሁን በሌላ መንገድ በስራ አጋጣሚ የነበራቸውን ሁኔታ ማወቅ አይቻልም። ስለዚህ ኳራንታይን ላይ ይቆያሉ ወይም ደግሞ ተነጥለው እንዲቀሩ። አዎ የተወሰነ ጊዜ ይቆያሉ። እዛ ቆይተው ሁኔታቸው ተረጋግጦ ማህበረሰቡ ጋር ከመቀላቀሉ በፊት ያላቸው የጤና ሁኔታ መታወቅ አለበት። አቶ አቤል እነዚህ የጤና ባለሙያዎች ይሄዳሉ ከተባሉ ጥቂት ወራት አልፈዋል፣ የኢትዮጵያ መንግስት ከተናገረ እና ለምንድን ነው የቆዩት እስካሁን ድረስ ሳይሄዱ? አንደኛ ብዙ ሎጂስቲካል የሚሟሉ ነገሮች አሉ። የቤተሰብ ሁኔታ አለ። የሚያሟሉት ተፈላጊ ሰነድ አለ እነዚህን እንግዲህ ከተለያየ ሙያ ስብጥ እንደመሆናቸው መጠንና ይሄ ከተመዘገበው ውስጥ እነማን በዚህ ሁኔታ ላይ ቢሄዱ ከየትኛው ሙያ የትኛው የሚለው የሚለየው ኮሚቴ በኩል ሁኔታዎች ተጣርተው ምን ብለውና ተፈላጊ መረጃዎች እስከሚሟሉ ድረስ ጊዜ ወስዷል። ያ ደግሞ የግድ ነው። ያ ካልሆነ እነዚህ ነገሮች ካልተሟሉ፣ ተፈላጊ መረጃዎች ከሌሉ አይሄዱም። ወደ መፈራረምም ውል መዋዋልም ለሚሄዱበት ተልኮም ዝግጁ ማድረግ አይቻልም። እና ያው ሰነድ የመሟላት ቅድመ ሁኔታ ነው። ያን ለማድረግ ደግሞ አንዳንዶቹ ያው ጊዜው ከተነገራቸው በኋላ ነው ይሄንን ለማሟላት የሚሄዱት አስቀድመው ሊያዘጋጁ ስለማይችሉ፣ በእነዚህና በመሳሰሉ ምክንያቶች ትንሽ ጉዳዩ በተባለው ጊዜ ከመሄድ ዘግይተዋል። እንደዚያም ሆኖ ሀያ አንድ ባለሙያዎች ቀርተዋል። የእነሱ ሁኔታስ ምንድን ነው የሚሆነው? አዎ የእነሱ ሀያ አንድ ባለሙያተኞች ተመሳሳይ ነው። የቀሩበት ምክንያት መጀመሪያም ያው እንደተባለው በሁለት ዙር ነው ይሄዳል የተባለው በሁለት ዙር ሲ ባልም ምን ለማለት ነው? አስቀድመው በቂ መረጃ ያቀረቡ ሰዎች እና ተሟልቶላቸው በሚመለከተው አካል የተረጋገጠላቸውን ሰዎች ያው መጀመሪያ ዙር፣ በአንዳንድ ምክንያት ደግሞ መረጃዎቻቸውን ቶሎ አቅርበው ማሟላት ያልቻሉ ሰዎች ደግሞ የግድ መዘግየታቸው አይቀርም። እነሱን ደግሞ አንድ ላይ አድርጎ አሁን ከስር ከስር እንዲያሟሉ እየተደረገ ነው። አሟልተው ሲጨርሱ እነዚህ ደግሞ በሚቀጥለው ጊዜ የሚንቀሳቀሱ ይሆናል። ወጪው በማን ነው የሚሸፍነው መሆኑ? እንግዲህ ወጪው አሁን እስካሁን ድረስ የሚታወቀው ያው በአፍሪካ ህብረት ነው የዘመቱት፣ አፍሪካ ህብረትና የተባበሩት መንግስታት። ስለዚህ ብሎ እያንቀሳቀሰ ያለው የገንዘብ ምንጭ አለ። የአፍሪካ ህብረትና የተባበሩት መንግስታት በቅንጅት ሆነው ነው ይህንን እያስተባበሩ ያሉት። ይሄ ነገር ወጪው የሚሸፈነው እነዚህ ሰዎች ገና ሲዘጋጁ ጀምሮ ባለው ጊዜ ነው። የምዝገባውን ማጣራቱን፣ እነዚህን ሁሉ ሁኔታዎች ያካትታል። ያው ውሉ ላይ አለ። ውሉ ያው ከሄዱበት ምድር መንቀሳቀስ ከጀመርክበት ነው። አስቀድመ ምዝገባ ምን ከሚለው መቸም ሎጂካ ላይ አስኬድም፣ ግን ለዚህ ስራ ስትሄድ ከዚህ ጊዜ ጀምሮ ተብሎ ያው ውልም ትዋዋልበት አለ። ከእሱ ጊዜ ጀምሮ የሚታሰብ ነው የሚሆን መንግስትም ለአፍሪካ ህብረት ነው ያስረከባቸው ወይስ ለዶብልዩ ኤች ኦ? አዎ አዎ፣ ያው የአፍሪካ ህብረትም አብረዋል። ለዚህ የሚያስተባብር የአፍሪካ ህብረት ተወካዮች አሉ እያገሩ፣ ከእኛ ሀገር ብቻ ሳይሆን ከሌሎችም ሀገሮች ያስተባብሩ ማለት ነው። አቶ አቤል፣ የኢትዮጵያ የጤና ሁኔታ የጤና ጥበቃ ስርዓትን ስንመለከተው ሐኪሞች እንደዚሁም የተመናመኑባት ሀገር ነች። የባለሙያዎች ከፍተኛ እጥረት እንዳለባት ይታወቃል። በተለይ ከፍተኛ ባለሙያዎች እጥረት እንዳለባት ይታወቃል። የእነዚህ ሰዎች ከጤና ስርዓቱ ውስጥ መጉደል የሚያስከትለው ችግር የለም እንግዲህ ሰለሞን ይሄ ልየታ ሲደረግ በየሙያ ዘርፉ ቅድም እንዳልፉ ከሳይካትሪስቱ፣ ከነርሶቹ፣ ከጤና መኮንኖች፣ ከሐኪሞች፣ ከኤፒዲሚሎጂስቶች እንዲህ ሲውጣጣ አገር ውስጥ ያለው የሰው ኃይል ካመለከቱት ውስጥ ደግሞ ዝም ብሎ አይደለም። መጀመሪያ ያመለከቱት ሰዎች ብዛት አለ። ከዛ ውስጥ ከየሙያ ዘርፉ ለዛ ተልዕኮ የሚያስፈልገው የሰው ኃይል ነው የሚመረጠውና ያ ሲመረጥ በእያንዳንዱ የሙያ መስመር በሀገራችን ውስጥ ችግር በማይፈጥር የእነሱ ስራ በሌሎቹ ሊሸፈን ወይም ሊሰራ እንደሚችል ሲረጋገጥ ብቻ ነው። በዚህ መልክ የተረጋገጡት ናቸው እንዲሄዱ የተደረጉት። እና በጤና ጥበቃ በኩል ወይም በሀገራችን ባለው የጤና ስርዓት አገልግሎት ላይ የሄዱ ሰዎች መቀነስ ጫና ያሳድራል ተብሎ አይታመንም። እነዚህ ሰዎች ከሄዱ በኋላ የጤና ባለሙያዎቹ አገልግሎት እየሰጡ ባሉበት ጊዜ እናንተ የምትከታተሉበት ስርዓት አሰራር አላችሁ? በቅርብ ምን እንደሆኑ የጤንነታቸው፣ የስራቸው ሁኔታ? ይህን በሚመለከት ይህን የሚከታተል ራሱን የቻለ ግብረ ኃይል አለ። የሄዱትን ሰዎች የቤተሰብ ሁኔታ፣ የሄዱ ሰዎችም እዛ ያሉበትን ሁኔታ በየጊዜው ይህንን የሚከታተልና ሂደቱን እየተከታተለ ለሚመለከተው ለሚመለከታቸው መረጃውን የሚያቀርብ አካል አለ። በምን ሁኔታ ላይ ይገኛሉ? አሁን ከሄዱ እንግዲህ ሳምንት አለፋቸው። አሁን በጥሩ ሁኔታ ላይ ነው ያሉት። ምክንያቱም አሁን እንደሄዱ የመጀመሪያውን ሳምንትና ሁለተኛውን ሳምንት እዛም የተሻለ ስልጠና በዛ በሚሰማሩበት አካባቢ ስለሚሰሩት ስለ እያንዳንዳቸው የስራ ድርሻ በቂ ግንዛቤ ይዘው ለመግባት የግድ ስልጠና ይወስዳሉ። ስለዚህ አሁን ስልጠና ላይ ናቸው ያሉት ማለት ነው። አሁን ስልጠና ላይ ናቸው፣ በስነ ስርዓት ደርሰው ምን ብለው የሚቀጥለውን ተግባር እየተከታተሉ ነው የሚገኙት። ስለዚህ ለእናንተ ሪፖርት ያደርግላችኋል? ያ ግብረ አዎ፣ አለ አለ፣ የአሰራር መዋቅር አለ። አቶ አቤሌ ሻንህ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር፣ ለተለመደው ቀልጣፋና ፈጣን ትብብሮና ሰፊ ምላሽ በጣም አድርጌ አመሰግናለሁ። አመሰግናለሁ ሰለሞን። አሜን አሜን ሰላሙን። ክቡራትና ክቡራን አድማጮች አቶ አቤሌ ሻነ ባለፈው ሳምንት የሰጡንን ማብራሪያ ነው የሰማችሁት። የዘማቾቹን የህክምና ባለሙያዎችና ኢትዮጵያ ውስጥ ያለውንም ጸረ ኢቦላ ዝግጅት ሁኔታ አስመልክቶ ተጨማሪ መረጃዎችን በቅርብ እየተከታተልን ይዘንላችሁ እንመለሳለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሰው ልጆች የመናገድ ሕገወጥ ተግባር ሰለባ የሆኑ በዓለማችን ወደ 21 ሚሊዮን ሰዎች ይገኛሉ። ዩናይትድ ስቴትስ ደግሞ ፕሬዚደንት ባራክ ኦባማ በቅርቡ አብይ የሰብአዊ መብት ትግል ያሉትን ይህን ዘመናዊ ባርነት በከፍተኛ ደረጃ ትዋጋለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴርም መንግሥታዊ የጸረ የሰው ልጆች መናገድን የተመለከተ ሪፖርት በየዓመቱ ይፋ ያደርጋል። በዚህም ወደ 188 በሚሆኑ አገሮች ያለውን ሕገወጥ የሰው ልጆች መናገድ የሚገልጽ ዘገባ ይቀርባል። ሕገወጡን የሰው ልጆች መናገድ ለማስቀረት ዩናይትድ ስቴትስ ጥረቷን በከፍተኛ ደረጃ ከፍ አድርጋለች። እንደ አውሮፓ አቆጣጠር በታህሳስ 11 ቀን የዩናይትድ ስቴትሱ ሆምላንድ ሴኪዩሪቲ ማለት የአገር ደህንነት ሚኒስቴር ከአንድ ትልቅ የአገሪቱ የመጓጓዣ አስተዳደር ወይም ማዕከል ጋር ስምምነት ላይ ደርሷል ይህም ሰዎች ያለ ፍላጎታቸው ተይዘውና ተገደው ሊወሰዱ የሚችሉባቸው ሁኔታዎች ከተስተዋሉ ድርጊቱን ለባለሥልጣናት ማስታወቅ እንደሚያስፈልግ የሚደነግግ ውለታ ወይም ስምምነት ነው። ትራቨል ሰንተርስ ኦፍ አሜሪካ ይባላል። ይህ ማዕከል የአሜሪካ የጉዞ ማዕከል እንደማለት ማለት። ይህ ማዕከል ለሆምላንድ ሴኪሪቲ ማለት ለአገር ውስጥ ደህንነት ሚኒስቴር ስልጠና ይሰጣል፣ መረጃዎችን ያቀብላል። በመላ ዩናይትድ ስቴትስ ከ250 በላይ በሆኑ አካባቢዎች ለሚገኙ ወደ 150,000 ሰራተኞች የህዝባዊ አገልግሎት ማስታወቂያዎችን ያደርሳል። እነዚህ መረጃዎች በመታወቂያዎች አማካኝነት የተጓጓዦችን ማንነት ግልጽ ያደርጋሉ፣ ተጠርጣሪ የሰው ልጆች ተናጋጆችን ለይቶ ለማወቅም ይረዳሉ። የሕገ ወጥ የሰው ልጆች ንግድ ሰለባዎች ብዙውን ጊዜ ራሳቸውን የሚያገኙት በውጭ አገር ነው በባዕድ ምድር ለሰው እንግዳ በሆኑበትና ቋንቋውን መናገር በማይችሉበት አገር ከዚህም ሌላ ተናጋጆቹ እንደ መታወቂያ ወረቀት ያሉትን የሰለባዎቹን መረጃዎች ስለሚነጥቁ ምን እንደ ደረሰባቸው አያወሩም ቢያወሩ አገር ቤት ያሉ ቤተሰብና ዘመድ አደጋ ይደርስባቸዋል ወጪንም እንዲከፍሉ ይደረጋሉ በአሜሪካ የጉዞ ማዕከል አማካኝነት የሚገኙ መረጃዎች የሰው ልጆችን ሕገ ወጥ ንግድ ለማስቀረት ዐይነተኛ መፍትሄዎች ናቸው። ሕገ ወጥ የሰው ንግድ አራማጆችን የሚያውቁ የከባድ ጭነት አሽከርካሪዎች የሚያደርሱት ጥቆማና ሪፖርትም እንቅስቃሴውን ለመግታት ዐይንና ጆሮ ሆኖ ያገለግላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ልንሰነባበት ጥቂት ደቂቃዎች ይቀራሉ። አጠር ያሉ የማጠቃለያ ዜና ላሰማችሁ። የኢንዶኔዥያ ባለስልጣናት ከትናንት በስቲያ እሑድ ማለዳ በተበላሸ አየር ምክንያት በደረሰበት አደጋ ከወደቀው ኤር ኤዥያ የመንገደኞች አውሮፕላን ስብርባሪ አቅራቢያ በርካታ አስከሬኖችን ከባህር ላይ እያወጡ ነው። ዩናይትድ ስቴትስ የዩናይትድ ስቴትስ ጦር ሶማሊያ ውስጥ ባደረሰው የአየር ድብደባ ሳኮ የሚባል አካባቢ የአልሻባብን የስለላ ኃላፊ አዲሻ ኩርታ ህሊልን መግደሉን የሶማሊያ መንግስት አስታውቋል። ሌሎች ሁለት ሰዎችም አብረው መገደላቸው ተገልጿል። የምዕራብ አፍሪካዊቱ ጋምቢያ ዋና ከተማ ባንጁል ውስጥ በቤተ መንግሥቱ አካባቢ ዛሬ የተኩስ ልውውጥ ተካሂዷል። አዣንስ ፍራንስ ፕሬስ የአደጋ ጣዮቹ ናቸው ያላቸው ሶስት ሰዎች መገደላቸው ታውቋል። ሌላ ደግሞ አንድ ሰው እንደዚሁ አንድ ሰው ተይዟል። ምዕራብ አፍሪካ ውስጥ ተስፋፍቶ የሚገኘው የኢቦላ ቫይረስ ምንጭ አንዲት የአይጥ መሰል ጅራት ያላት የሌሊት ወፍ ዝርያ ናት ብለው እንደሚያምኑ ተመራማሪዎች አስታውቀዋል። እናመሰግናለን ሰሎሞን። ዝግጅታችን ሊጠናቀቅ አንድ እንደ ግፋቢል ሁለት ገደማ ደቂቃዎች ናቸው ያሉት። በዚሁ እንሰናበታለን። ከነገ ወዲያ ሐሙስ የአውሮፓውያን 2015 እንቀበላለን። ነገ ነገ እንሸኘዋለን ማለት ይቀርባልኛል። 2014 የመጨረሻው ቀን ነው። በዚህ የመልካም አዲስ ዓመት ሙዚቃ እንሰናበታችኋለን። ወደ ትግርኛ ቋንቋ ፕሮግራም ይሸኘናል። መልካም ምሽት። ነገ እንገናኛለን ከኛ ጋር For us to say.